የጀርመን ምክር ቤት ምክትል ፕሬዝዳንትና የአረንጓዴው ፓርቲ አባል ክላውዲያ ሮት ኢራቅን ለስድስት ቀናት ጎብኝተዋል። ሮት በኢራቅ ቆይታቸው ከሀገሪቱ የተለያዩ ፖለቲከኞች ጋር ባደረጉት ውይይት ያገኙትን አስደንጋጭ ፍሬ ሀሳብ በጥቅሉ እንዲህ ነው ያስቀመጡት በአሁኑ ወቅት ኢራቅ የምትባለው ሀገር ኢራቅ አይደለችም። በመፈረካከስ ላይ ያለች ሀገር ናት። የኢራቅ መንግስት ያለውን የአስተዳደር ኃይል ከቀን ወደ ቀን እያጣ ነው። ለበርካታ አስርተ ዓመታት የኢራቅን በትረስልጣን ጨብጠው የነበሩት የሳዳም ሁሴን መንግስት በጎርጎሮሳዊ 2003 ዓም ምት በዩኤስ አሜሪካ ከተገረሰሰ በኋላ አዲሲቷን ኢራቅ ለመመስረት ተሞክሮ ነበር ግን ይህ ሙከራ ገና ከጅማረው ስኬት ራቀው ሆነ። በሀገሪቱ የሃይማኖት ወገንተኝነትን ያማከለ ሙስና እንዲሁም በዝምድና ሀብት የማካበት ስርዓት ተንሰራፋ። በሀገሪቱ ማን የየትኛው እምነት ተከታይ ነው የሚለው ጥያቄ በመጨረሻ ኢራቅን አልቃይዳና አጎራባች ሀገሮች የሚያቀጣጥሉት የእርስ በርስ ጦርነት ውስጥ ነው የከተታት። የሳዳም ሁሴን መንግስት ከተገረሰሰ ከ13 ዓመት በኋላ ዛሬ መንግስታዊ ያልሆኑ ድርጅቶችና የመንግስታቱ ድርጅት እንዲሁም የሀገሪቱ ከፍተኛ ፖለቲከኞች ኢራቅ በመፈረካከስ ጠርዝ ላይ እንደሆነች ይናገራሉ። በሀገሪቱ ከነበረው ችግር ሌላ አዲስ ችግር መምጣቱንም ይገልጻሉ። በነዳጅ ዘይት ንግድ ለምትተዳደረው ኢራቅ በዓለም ላይ የነዳጅ ዘይት ዋጋ ከቀነሰ በኋላ በሀገሪቱ ኢኮኖሚ ላይ ከፍተኛ አደጋም ደቅኗል። በሌላ በኩል ሀገሪቱ ራሱን እስላማዊ መንግስት ደርስ ብሎ የሚጠራውን አሸባሪ ቡድን ለመውጋት የምታወጣው ወጪ ቀላል የሚባል አይደለም። ኢራቅን የጎበኙት የጀርመን ምክር ቤት ምክትል ፕሬዚዳንት ክላውዲያ ሮት እንደሚሉት የኢራቅን ወቅታዊ ጉዳይ ያስተዋለው የለም። ከእኔ ሁለተኛ አማራጭ መፍትሄ መፈለጊያ ንድፍ መጠየቁ የተሳሳተ ነው። እኔ የማምነው ኢራቅ ውስጥ ያለውን ጉዳይ ማንም ሰው እንዳላስተዋለው ነው። በጣም የሚገርመው ደግሞ የሶሪያን ጉዳይ በሚመለከት እንዲሁም በስደተኞች ጉዳይ ላይ እንዴት አድርጎ ሊባኖስ፣ ዮርዳኖስ እና ቱርክን ማጠናከር እንደ የሚቻል በለንደኑ የሶሪያ ለጋሾች ጉባኤ ላይ ለውይይት ሲቀርብ የኢራቅ ግን አለመነሳቱ ነው። ኢራቅ ውስጥ ይህ ነው የማይባል ትልቅ ችግር መኖሩ እሙን ነው። ፕሮብሌመ ዲዘንድ ለምሳሌ ለጦርነቱ የሚወጣ ከፍተኛ ወጪና ከነዳይዜ ሽያጭ የሚገኝ ያልተመጣጠነ ገቢ ተጠቃሽ ነው። በዚህም ምክንያት ከአምስት ወራቶች ጀምሮ የኢራቅ የመንግስት መስሪያ ቤት ተቀጣሪዎች ምንም አይነት ደሞዝ አልተቀበሉም። ከዚህ በተጨማሪ ሀገሪቱ ከሌሎች ሰብዓዊ ችግሮች ጋር ተጋፍጣለች። ከሩብ ሚሊዮን በላይ የሚሆኑ ሱሪያውያን የሀገራቸውን የእርስ በርስ ጦርነት ሸሽተው ወደ ኢራቅ ገብተዋል። ከዚህ ሌላ ከሶስት ሚሊዮን በላይ ኢራቃውያን ራሱን እስላማዊ መንግስት ብሎ የሚጠራውን አሸባሪ ቡድን በመሸሽ እዚያው በሀገር ውስጥ ከቤት ንብረታቸው ተፈናቅለዋል። ኢራቅ ውስጥ የተፈናቀሉት ዜጎችም ሆኑ ሶሪያውያን ደግሞ የሚገኙት በኢራቅ ኩርድ ራስ ገዝ ግዛት ውስጥ ነው። እነዚህ ሰዎች በኢራቅ ሁኔታው ካልተስተካከለ በቀጣይ በአውሮጳ እድላቸውን ለመሞከር ዝግጁ ናቸው። ደግመን ደጋግመን እንደሰማ ነው ኩርድ ውስጥ ኑሯችን ምንም ተስፋ የሌለው ከሆነ መንገዳችንን እንጀምራለን ነው የሚሉት። ማን የመልክዓ ምድሩ አቀማመጥ ከኢራቅ ወደ አውሮጳ ለመጓዝ በጣም ቀላል ነው። በኢራቅ የሚገኙ አብዛኞች ስደተኞች በሰሜናዊ የኢራቅ ግዛት ወደምትገኘዋ የቱርክ አዋሳኝ ወደ ዶሁክ ይመጣሉ። በዶሁክ ወደ 1.4 ሚሊዮን ሕዝብ የሚኖር ሲሆን ከነዚህ መካከል 700ሺው ስደተኞች ናቸው። ይህም ከነዋሪው ገሚሱ ማለት ነው። አብዛኞቹም የሱሪያና የኢራቅ ዜጎች ናቸው። በኢራቅ የተፈጠረው ምስቅልቅል ያስከተለውን መዘዝ የተረዱት የኢራቅ የኩርዲስታን ፕሬዚዳንት አንድ ውሳኔ ላይ ደርሰዋል። ፕሬዚዳንቱ ባለፈው ሳምንት ውስጥ ይፋ እንዳደረጉት በኢራቅ የስደተኞችን ጉዳይ በተመለከተ ማዕከላዊው የኢራቅ ባግዳድ መንግስት ምንም ያደረገው ነገር ባለመኖሩ የኢራቅ የራስ ገዝ የሆነው የኩርድ ግዛት ነጻነቱን እንዲያገኝ ህዝበ ውሳኔ ያካሂዳሉ። ይህም ሁኔታ በመፈረካከስ ላይ ያለችው የቀድሞዋን ኢራቅ በቅርቡ ከዓለም ካርታ ላይ ያጠፋታል የሚል ስጋት ደቅኗል።